አውስትራሊያ በተከሰተው ሰደድ እሳት የተጎዱ ወገኖችን ለመርዳት የተደረገ ገቢ ማሰባሰቢያ ዝግጅት በቪክቶሪያ ኢትዮጵያን ኮሚኒቲ አዘጋጅነት እሁድ ማርች ስምንት ቀን ምሽት ተካሄደ። ያላትን የሰጠችን ሀገር አውስትራሊያና ሕዝቧን ሕዝቧን ለማገዝ ለመልካም ነገራቸው በቂ ነው ብዬ ባላስብም የበኩሌን ለማበርከት ዝግጅቱ ላይ መጥቻለሁ ያለን ኤፍሬም ቸኮል ምኖርባት ሀገር አውስትራሊያ ባለውለታዬ ነች። ከዓመት በፊት ሀገሬ ላይ እንዳልኖር በተፈጸመብኝ ግፍ ለስደት ስበቃ እጆቿን ዘርግታ ያላትን ሳሰስስ ሰጥታ እንድኖርባት አግብቼ ልጆች ያፈራሁባት ምድር ክፉ ነገር ሲገጥማት ከጎኗ መሆኔን የማሳይበት ዝግጅት መካሄዱ አስደስቶኛል ይላል። ከዚህ በፊት ከገጠሙት የእሳት አደጋዎች ከፍተኛ የተባለለት ሰደድ እሳት የገጠማት አውስትራሊያ 34 ሰዎች ሕይወታቸውን ሲያጡ ከ ሶስት ሺህ በላይ ቤቶች ሲወድሙ ከ18 ሚሊዮን ሄክታር በላይ መሬት በሰደድ እሳት ሲቃጠል አንድ ሚሊዮን እንስሳት ሞተዋል። በቪክቶሪያ ኢትዮጵያን ኮሚኒቲ ፕሬዝዳንት አቶ ተስፋዬ እንደሻው ዝግጅቱን በማዘጋጀት የተባበሩ ወገኖችን አመስግነው በምሽቱ በተዘጋጀ ገቢ ማሰባሰቢያ ራት ዝግጅት ላይ ለመሳተፍ የመጡ ኢትዮጵያውያንን አድንቀዋል። በሕይወታችን እውነተኛ ደስታ የሚኖረን መስጠት ስንችል ነው ያሉት አቶ ተስፋዬ ኢትዮጵያውያን ተሰባስበን በፍቅር ተቀብላ መልካም ነገሯን ለሰጠችን አውስትራሊያ እጆቻችንን ልንዘረጋላት በዚህ ደማቅ ምሽት መገናኘታችን ለበጎ ተግባር ነውና ክብር ይገባቸዋል ብለዋል ዝግጅቱ ላይ በተባባሪነት ከተካፈሉት መካከል በቪክቶሪያ የኢትዮጵያን ውመን አሊያንስ ፕሬዚዳንት ዶክተር ማየነች ስዩም የሚከተለውን መልእክት አስተላልፈዋል ልናገር የሚፈልገው ነገር አይነው ሁለት ሚኒት የተሰጠን ግን ሳልናገር ማለፍ አልፈልግም እዚህ የተሰበሰቡ ነው ኢትዮጵያ ነች። በስኪል ማይግሬሽንም ሆነ በፋሚሊ ሪዩኒየን በሪፊጂ እዚህ ሀገር ስንመጣ እቺ ሀገር እጇን ዘርግታ ነው የተቀበለችን። ዊ ዶን ቴክ አዚ ግራንትድ። ሶሻል ሲስተሙ፣ ኢጁኬሽኑ፣ ሶሻል ሴኪሪቲ፣ ሜዲኬሽኑ ሁሉ ዛሬ በእኛ ፊት እኛ ሰጪ ሆነን እነሱ ተቀባይ ሆነው ባፈር ታክስ ፔየርስ ነው እዚህ የደረስ ነው። እና ዛሬ ተስፋዊ ሰፖርት ለማድረግ በምንሰጥበት ጊዜ እዳ እንደምንከፍል አድርጋችሁ አስቡት። ትልቅ እዳን ያለብን እና እኔ ብዙዎችን በምሰራበት መስሪያ ቤት የተያዘ ስለሆነ አቸዋለሁ። የቡሽ ፋይር ቪክቲሞቹ ከአምስቱ አራቱ ኢንሹርድ ናቸው ማለት ዘይሎስ የሩ ላይፍ ሎንግ አሴታቸው ነው። ሉዝ ያደረኩት እና መንግስት ይሰጣቸዋል የሚል ነገር አይደለም። ዋዩ አልሞት ኢንሹር የሚሉት እና ካለን በረከት ብንሰጥ እግዚአብሔር ብዙን ነገር እንደሚሞላል በጣም አስቧቸው። እና እሱ እንደተናገረው ሰው ሰው ነው። ነብሱ መጥቷል። ገንዘብ ሊገኝ ይችላል። እነኛን አኒማሎች ማሰብ ትችላላችሁ። ሁለቱ ከአንጋሮች ከሰዓት አምልቀው ተቃቅፈው የቆሙት ከኋላ፣ ከዛ ኮርዳማ ትታየው አስፓልት ላይ ቆማ እሳቱን ለመሸሽ የምታረገው ጥረት እና ራሱ አኒማሎቹን ቪዥን ስታደረጓቸው፣ ዛሬ ምንም አይደለም ብንሰጥ እኛ ህይወታችን ቆሞ ሰጪ ካደረገን ትልቅ በረከት ነው። እግዚአብሔር እንኳን ለመስጠት ለዚያ በቃ ማለት ይገባናል። እና ብዙ ጣጣ አላበዛባችሁም። ይሄ ትልቅ ቪዥን ያለው እና ተስፋዬ መጀመሪያ ቅድም እንደተናገረው የዛሬዎቹ ሰዎች እርሾ ናችሁ ብሏል። ትልቅ እንትን አለብን ለዚህ ኮሚኒቲ። እስቲ ሞራላችን ተነስቶ ህብረተሰባችንን አሰባስበን ከሀገራችንም ገና ብዙ ጥብ ሊጠበቀን ይችላል። በአካቸው አልሆነን በአንድ ላይ እንስራ። ምሽቱ ሰላም ይሁንላችሁ። ቮለንተሪ ወርክ ለመሰባሰብ ያደረጋችሁት በትልቁ እግዚአብሔር ይባርካችሁ። አመሰግናለሁ። ሲለ ደስ ያማረው እርሳችን ዓለም ጉድ ያሰኙ የአክሱም ሐውልታችን በላሊበላ ግንብ የጥበብ ትንግርት ስደነቅ አፋር ላይ ሉሲን አየዋት የሥልጣኔ አምብ የታሪክ መነሻ የጀጎል ግንባችን የሶፍ ዑመር ዋሻ የአንድነት ምስክር ክብርናት ለአፍሪካ አምላክ ይጠየቃል ሀገሬን የለካ። በቱፓክ የማሲንቆ ጨዋታ ደማቅ የነበረው የገቢ ማሰባሰቢያው ዝግጅት ላይ ኤስቤስ ያነጋገራቸው የሜልበርን ነዋሪ ኢትዮጵያውያን አውስትራሊያውያን ዝግጅቱ ላይ ተካፍለው የበክሏቸውን አስተዋጽኦ ማድረጋቸው እንዳስደሰታቸው ገልጸውልናል። ስሜ አቢሰም ትለጋ ይባላል። ዛሬ የተገኘሁት የኢትዮጵያ ኮሚኒቲ በቪክቶሪያ ውስጥ በሰደድ እሳት ለተጎዱት ወገኖች የእርዳታ ማሰባሰቢያ ዝግጅት ተደርጎ ነበር። እዛ ዝግጅት ውስጥ የበኩሌን አስተዋጽኦ ለማበርከት ነው የመጣሁት። በሁለቱ ኢትዮጵያውያን በአንድነት በትብብር መጥተው ከፍተኛ አስተዋጽኦ አድርገዋል። የሚቻላቸውን ሁሉ ሰጥተዋል። የሀገር ለኢትዮጵያውያን ብዙ የሰጠ ነው። ሁላችንም በስደት ወይም ደግሞ በፋሚሊ ሪዩኒየን የመጣን ሰዎች ነው እና ሀገር ብዙ ሰጥቶናል። እዚህ በሰላም በነጻነት፣ በፍትህ እንድንኖር አድርገውናል። ልጆቻችን የሚማሩበት ሀገር ነው እኛም የምንታከምበት መጠለያ ብንፈልግ የምንኖርበት ሀገር ስለሆነ እዚህ ሀገር የተደረገልንን ውለታ ከፍተኛ ግምት ውስጥ በማስገባት ዛሬ የበኩላችንን አስተዋጽኦ አበረክተናል እና ኢትዮጵያውያን ላሳዩት ትብብርና ና ላበረከቱት አስተዋጽኦ በኢትዮጵያዊነቴ በጣም ደስታ ይሰማኛል። በዚህ አጋጣሚም ሀገራችን እኛነታችንም ያሰራን ይመስለኛል። አመሰግናለሁ። እድሉን ስልሰጥ ሀና ባላለሁኝ ዛሬ አውስትራሊያ ውስጥ በተፈጠረው የቡሽፋየር አደጋ ምክንያት ፕሮግራሙን ለተጎዱ ወገኖቻችን ማለት ነው እዚህ ሀገር ስንኖር አንድ አካል ሆነን አብረን እንደምንኖር ነው የሚሰማኝ እዚህ ካሉ ወገኖቻችን ጋር ምክንያቱም ብዙ ችግሮቻችንን ያሳለፍንበትና ደስታን ያገኘንበት ሀገር እናት አውስትራሊያ እዛ ማለት ፕሮግራሙን ላይ በመሳተፌ እና ይሄንን አስተዋጽኦ በማድረግ እጅግ በጣም ደስተኛ ነኝ። እኔም ኮንኩኝ ልጆቼ ከዚህ በላይ ነገሮችን ብናደርግ ለዚች ሀገር ሲያንሳት ነው። የዛሬው የተደረገው እና በጣም ደስተኛ ነኝ። ከዚህ በኋላ ደሞ ደግሞ የተሻለ ነገሮች ማድረግ የምንችል ቢሆን በእኛ በኢትዮጵያ ኮሚኒቲ በጣም ደስተኛ ። ኮሚሽነር ሲሳይ ድንቁ እባላለሁ። ዛሬ ኢትዮጵያን ኮሚኒቲ ያዘጋጀው ዝግጅት በሁሉም ዘርፉ እጅግ የሚያስደስት ነው። በቡሽ ፋየር ምክንያት እንዲህ ህብረተሰቡን አሰባስቦ እርዳታ ለመስጠት ለመለገስ አብሮ መቆሙ ትልቅ ነገር ነው። ከሁሉም ኮሚኒቲ የምንማረው በዚህ ሰዓት ምንድን ነው? በአደጋ ጊዜም በችግር ጊዜም በደስታ ጊዜም ኢትዮጵያን ማህበረሰብ እንደዚህ ተሰባስቦ ለዚህ ሀገር ህዝብ በደረሰው አደጋ ምክንያት ሁሉም የተሰማውን ስሜት በመግለጹ፣ ከሁሉም በላይ ደግሞ ከኪሳቸው ገንዘብ አዋጥተው ጊዜያቸውን አሳልፎ እዚህ ቦታ ላይ ተገኝተው ይህን ድጋፍ መስጠታቸው ትልቅ ነገር ነው። በብዙ መልኩ ደግሞ ህብረተሰባችን እንዲህ በችግር ጊዜ መሰባሰቡ ጥሩ ምሳሌ ነው። ለወደፊትም ቢሆን በእንዲህ አይነት ተሰባስበን በጋራ መስራት የምንችልበት መንገድ ቢኖር ለልጆቻችንም በዚህ ሀገር መንግስትም ዘንድ ያለን የማህበረሰብ ግንኙነትና የመተባበሩ ጉዳይ ትልቅ ነገር ነው። በሌላ መልኩ ደግሞ ማየት ያለብን የሌሎች ኮሚኒቲ ህብረተሰብ በአብዛኛው ይህን ዝግጅት ሲያዘጋጁ ሌሎች እንግዶችን እየጠሩ የመንግስት ተወካዮችን እየጠሩ የቢዝነስ ሰዎችን እየጠሩ እያዘጋጁ ስለሆነ እዚህ እኛ ደግሞ ዛሬ በኢትዮጵያውያኖች ኮሚኒቲ አሰባሳቢነት የሌሎች ኮሚኒቲ ማህበረሰብ ሳይሰባሰቡ የተደረገው ዝግጅት እጅግ የሚያስደስት ነው። በዚሁ መቀጠል አለብን። በችግር ጊዜም ቢሆን እንደዚህ ድጋፍ ማሳየቱ ለእኛም ትልቅ ክብር ነው። የኢትዮጵያዊነትን ባህል ነው እና ይህንኑ በዚሁ እንቀጥልበት ጥሩ እንሆናለን። ስሜ ታምራት ገብረ ማርያም ይባላሉ። የሰአሊ ነኝ ቪዥዋል አርቲስት። የዛሬው ዝግጅት እጅግ ደስ የሚልና የሚያኮራ ነበረ። በተለይ በኢትዮጵያን ኮሚኒቲ ስር መሆኑ እና የተለያዩ ተቋማት አንድ ላይ ተሰባስበው መደረጉ በጣም የሚያስደስት ነው እና እኔ መሳተፌ ማለት ለጨረታ የሚሆን ስዕል በማቅረቤ በጣም ደስተኛ ነኝ እና እንዳለ ሂደቱ በጣም ያኮራል እና ስለ ቡሽ ፋየሩ ቪክተም ለሆኑት እና ለዛም ለተሳተፉት የሚሆን መዋጮ መደረጉ በጣም እጅግ ያኮራል እና አሚን፣ ትልቅ ጅማሬ ነው። እንደገና ደግሞ አንድ ላይ ሁሉም መሰባሰቡ በጣም ያስደስታል እና በየጨረታውን በመሳተፋቸው በጣም ኮርቻለን። እግዚአብሔር ስጣችላለን። ስሜት ዝታ ዮሐንስ ምኖረው እዚህ ሜልበርን ከተማ ውስጥ ነው። በስራ አለም ላይ ነኝ ያለሁት። አብዛኛው ጊዜ ቮለንቲር ማድረግ ለበጎ አድርጎት በጣም ደስ ይለኛል እና ተስፋዬ ኮሚኒቲ ፕሬዚደንት የዛሬ ሁለት ወር ደውሎ እንድትሳተፍ ይፈልጋለው ለቡሽፋይር ፋንድሬዘር እናዘጋጃለን እዚህ ኮሚኒቲ ውስጥ ብሎ ሲደውልኝ ደስ ነው ያለኝ በጣም እና በምችለው ነገር ድረዳው ፈልጌ ነበረ እና እንደ እኔ ግን ምን አይ ዶንት ሪሊ ሃቭ ብዙም ኦፈር ምንም ማድረግ እንደምችል አላውቅም ምናምን ብዬ ስጫነቅ አይ በቃ መገኘትሽ ራሱ ጥሩ ነው እና ሀሳብ ትሰጫለሽ አለኝ። ያው ሁለት ወር ኦልሞስት ቱ ማንት ሁለት ወር ማለት ነው። እዚህ እንትን ለጊዜያዊ ያዘጋጀው ታስክ ፎርስ ውስጥ እየረዳሁኝ ነበረ እና ኢቨንት ማዘጋጀት ነበር። አብዛኛው ስራችን ደግሞ እኛ የምንሳተፈው ማህበረሰቦች ውስጥ ወይስ ቤተክርስቲያን ወይም ሌላ አይነት ማህበሮች ውስጥ ሄደን ይህን ኢንፎርሜሽን ማሳተፍ ነበረ። በቃ እንደዚህ በኢትዮጵያውያን ማህበረሰብ ውስጥ ሜልቦርን ከምንገኘው ተሰባስበን ለዚህ ኮሚኒቲ ብር ሌበር የምንችለውን ነገር አቅማችን ሰጥተን። ለምንኖርባት እና ለምንወዳት ሀገር መልካም ነገር ለመስራት ተናገሩ ተብለን እጂ ስናገር ነበር። ለጓደኞቼ ለማውቃቸው ሌላ ቢሎንግ ለማድረገው ኦርጋናይዜሽኖች ስናገር ነበር መልእክቱን እና በሴም ታይም ደግሞ ይሄን ኢቨንት ፕላን ስናደርግ ነበር ይሄን ኢቨንት ፕላን ስናደርግ ሆነን ለመናገር በጣም ነው ሰው የረዳን ላይክ አብዛኛው ህዝብ በጣም በጣም በቅን መልክና በጣም ፖዚቲቭሊ ነው ሪስፖንድ ያደረጉት። በዛም በጣም ተደስቻለው። ኤቭሪቦዲ በጣም ኮንትሪቢዩት ማድረግ ይፈልግ ነበረ እና መገኘት ባይችሉም ዩ ኖ ፋይናንሽል ሰፖርት ያደርጋሉ ወይም በሚችሉበት ነገር፣ በቢዝነሳቸው ወይ ባላቸው ነገር በጣም ፖዚቲቭሊ ነበር የተሳተፉ እና በጣም ነበር ደስ ያለኝ። ዛሬም እዚህ በመገኘቴ ደስ ብሎኛል። በጣም በጣም ኩራት ተሰምቶኛል፣ ደስ ብሎኛል። አም ሪሊ ሃፒ እዚህ ለምንኖርበት ቦታ የሆነ ፖዚቲቭ ነገር ማድረግ መቻላችን አንድ ሆነን በጣም ደስ ብሎኛል። ብዙ ጊዜ ሩቅ በሀገር ምናምን ነው የምናስበው። አሁን ግን እዚህ መልካም ነገር ኮንትሪቢዩት ለማድረግ እድሉ ስላጋጠመን በጣም ደስ ብሎኛል። ከኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ አውስትራሊያ but we are men